በአንድ ሃይማኖት ላይ የሚፈጸም ጥቃት በሁሉም እምነቶች ላይ እንደተፈጸመ ጥቃት ይቆጠራል ብለዋል ፕሬዚደንት ባራክ ኦባማ። የአሜሪካ ድምፁ ክሪስ ሲምኪንስ እንደዘገበው ሚስተር ኦባማ ይህንን የተናገሩት በዩናይትድ ስቴትስ ሜሪላንድ ጠቅላይ ግዛት ቦልቲሞር ውስጥ የሚገኝ አንድ መስጂድ፣ ትናንትና ለመጀመሪያ ጊዜ ሲጎበኙ ነው። አዲሱ አበበ ዝርዝር አለው። ፕሬዚዳንት ኦባማ አጭርና ግልጥ መልእክት ነው ያስተላለፉት። we're one american family and when any part of our family starts to feel separate or second class or targeted it ፕሬዚዳንት ኦባማ በቦልቲሞሩ የእስላማዊ ማህበረሰብ ስብስብ ላይ የተናገሩት ከፓሪሱና ከበርናርዲኖ ካሊፎርኒያው የአሸባሪዎች ጥቃት ወዲህ በሙስሊሞች ላይ ያነጣጠረው ጥላቻ ስላሳሰባቸው መሆኑ ተነግሯል። ይህ ፕሬዚዳንቱ የጎበኙት መስጊድም የጥላቻና የዛቻ ኢላማ ሆኗል ተብሏል። ፕሬዚዳንት ሰዎች ብዙውን ጊዜ አሰቃቂውን የሽብርተኞች ተግባር ከመላው ሃይማኖቶች ጋር ሲያጋጩ ይታያሉ። እናም ደግሞ እርግጥ ነው በቅርቡ በሙስሊም አሜሪካውያን ላይ ያነጣጠረና ይቅርታ የሌለው አነጋገር ሰምተናል። በዩናይትድ ስቴትሱ ፕሬዚዳንታዊ ውድድር ከሪፐብሊካኖቹ መካከል ቀዳሚውን ስፍራ የያዙት ዶናልድ ትራምፕ ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ ጊዜያዊ እገዳ እንዲጣልባቸው ያቀነቀነ ሀሳብ ማሰማታቸው ይታወቃል። ሌሎቹ ሪፐብሊካን ተወዳዳሪዎች ግን የሚስተር ትራምፕን ሐሳብ ውድቅ ያደርጋሉ። ፓኪስታን አሜሪካዊው አህመድ ራና እና ባለቤታቸው ምስጋና ያሁን ለፕሬዝዳንት ኦባማና እንደ ሂለሪ ክሊንተን ለመሳሰሉ ዲሞክራት ተወዳዳሪዎች በሙስሊሞች ላይ ያነጣጠረውን የጥላቻና የመገለል ዘመቻ ይቃወማሉ ብለዋል። ለኦባማ ድምፃችንን ሰጥተን መርጠናቸዋል። በድጋሚም ተመርጠዋል። በተለይ ሂለሪ ክሊንተን የሚያሳዩን ሁላችንም ሙስሊሞች ነን የሚለው አነጋገር የድጋፍ ምልክት ነው፣ ለሙስሊሞች ያላቸውን አክብሮትም ይገልጣል። ብዙ ሙስሊም አሜሪካውያን የሚደግፏቸውም ይመስለኛል። ሚስተር ኦባማ በቦልቲሞሩ ስብስብ ላይ ባሰሙት ቃል አክራሪ ሙስሊሞች ዩናይትድ ስቴትስ የሚገኙ የሙስሊም ማኅበረሰብ አባላትን ወደ አክራሪነት ለመቀየር የሚያደርጉትን ቅስቀሳ ለመቋቋም መንግስት ከሙስሊም አሜሪካውያን ጋር ለመስራት የሚያደርጋቸውን ጥረቶችም ጠቅሰዋል። በመላው ዓለም በሚያሳዝን ሁኔታ በቦስተን፣ በቻታኑጋ እና በበርናንዲኖ ጭምር የተዛመተው ይህ ብልሹና የወረደ አስተሳሰብ እውን እየሆነ ነው። ሁላችንም ግን ስለ እምነታችን በምንናገርበት ጊዜ የሚያስተሳስረንና የሚያገናኘን ድልድይ በሚፈጠር ሁኔታ እንጂ በሚከፋፍለን መልኩ መሆን የለበትም። በጡረታ ላይ የሚገኙት የእንስሳት ሐኪሙ አንዋር ቻውድሪ የፕሬዚዳንት ኦባማ በቦልቲሞር መስጊድ መገኘት አስደስቷቸዋል። ጥያቄያቸውም ንግግራቸውም የሚያበረታታ ነው። የዚህችን አገር ጥንካሬ ለማየት እኛ ሌሎችን ለመርዳት ፍቃደኞች ነን። እነርሱም ሊረዱን ይገባል። አሜሪካውያን መቻቻልን እንደ ሃይማኖትና የመናገር ነጻነት የመሰሉትን የአሜሪካን እሴቶች ያከብሩና ይጠብቁ ዘንድ ፕሬዚዳንት ባራክ ኦባማ አሳስበዋል።